ዲኮ ጂብሪል የተባሉ ሶማሊያዊት አሜሪካዊት ስደተኛ በዩናይትድ ስቴትስ ቦስተን ከተማ ለራክስበሪ ወረዳ ምክር ቤት አባልነት ሊወዳደሩ በእጩነት ቀርበዋል። ካሸነፉ ቦስተን ከተማ ውስጥ ለሕዝብ ተመራጭነት የበቁ የመጀመሪያ ሙስሊም የውጭ ሀገር ሰው ይሆናሉ ማለት ነው። የቪኦኤው የሶማልኛ አገልግሎት ባልደረባ ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ ለምሽቱ ሴቶችና ቤተሰብ ዝግጅት ይዘዋለች። በልጅነት ወደ ዩናይትድ ስቴትስ በስደት የመጡት ሶማሊያዊት አሜሪካዊት ዲኮ ጅብሪል ለዩናይትድ ስቴትሷ ማሳቹሴትስ ክፍለ ሀገር ቦስተን ከተማ ምክር ቤት አባልነት እጩነታቸውን ከሁለት ሳምንታት በፊት ይፋ ካደረጉበት ጊዜ ጀምሮ ከማህበረሰቡ ዘንድ ጥሩ ድጋፍ እያገኙ መሆናቸውን ነው የሚናገሩት። በዚህ የአውሮፓውያን 2017 ዓ ም ወደ ኋላው ላይ በሚካሄደው የከተማው ምክር ቤት ምርጫ ካሸነፉ ዲኮ በቦስተን ሮክስበሪ ወረዳ ለመመረጥ የመጀመሪያ የውጭ ሀገር ተወላጅ ሙስሊም አሜሪካዊ ይሆናሉ። ዲኮ ጅብሪል እጩነታቸውን ይፋ ያደረጉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሶማሊያን ጨምሮ ከሰባት የሚበዛው ሕዝባቸው ሙስሊም ከሆኑ ሀገሮች በጊዜያዊነት ስደተኞች እንዳይመጡ የሚከለክለውንና በአሁኑ ጊዜም በፍርድ ቤት ታግዶ ያለውን የጉዞ ትዕዛዝ ባወጡ በአምስት ቀናቸው ነው። ዲኮ ጅብሪል ታዲያ የሚወዳደሩት የከተማዋ ምክር ቤት አባላት አንደኛው ለቦስተን ከንቲባነት ሊወዳደሩ የለቀቁትን መቀመጫ ለመያዝ ነው። ታዲያ ከማህበረሰቡ ትልቅ ድጋፍ፣ የገንዘብ ስጦታም ጭምር ማግኘታቸውን ይገልጻሉ። እጩዋ በአሁኑ ጊዜ በጥሩ ሁኔታ እየተራመደ ነው። ብዙ ሰዎች አስተያየታቸውን ይሰጡኛል በዘመቻዬ ሊረዱኝ የቀረቡኝም አሉ። በብሔራዊ ደረጃ እየሆነ ባለው ነገር በማዘን ለእኔ ዘመቻ አዎንታዊ ምላሽ እየሰጡኝ ነው። አሁን አንቺ እንድትወኪን ይገባል ይሉኛል። በአሁኑ ጊዜ ተግባራዊ እንዳይሆን በፍርድ ቤት የታገደው የፕሬዝደንት ትራምፕ የጉዞ እገዳ ትእዛዝ የፈጠረው ቀውስ ለሳቸው በተሰጠው ድጋፍ ላይ ምን አንደምታ እንዳለው ያደናቅፋቸውስ እንደሆን ተጠይቀው ነበር። ዲኮ ጅብሪል አያደናቅፈኝም ብዬ ተስፋ አደርጋለሁ። መገናኛ ብዙኃኑ ይቺ ለቦስተን ከተማ ምክር ቤት የምትወዳደረው የቀድሞ ስደተኛ ሙስሊም ማን ትሆን ብሎ ለማወቅ ስለሚፈልግ ይከታተላል። እስካሁን አንድም የእስልምና እምነት ተከታይ ለቦስተን ከተማ ተመራጭ ባለስልጣን ተወዳድሮ ስለማያውቅ ነው። አንዳንድ በበጎ ፈቃደኝነት ለመርዳት እንስራ ያሉኝ ሰዎች አሉ። እስካሁን ለምረጡኝ ዘመቻዬ አንድ ሺ አንድ መቶ ዶላር ተዋጥቶልኛል። መጠኑ ይብዛ ሚነስም በእኔ ዘመቻ አምኖበት አስቦበት ድጋፍ ማድረጉ ደስ ብሎኛል። ዲኮ ጅብሪል ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን አቆጣጠር በ1991 ዓ.ም የ12 ዓመት ታዳጊ ሳሉ ነው። ሞቃዲሾ ትምህርት ቤት የሰባተኛ ክፍል ተማሪ ነበሩ። የሶማሊያ የእርስ በርስ ጦርነት ከተጀመረ ያኔ ሰባት ወሩ ነበር። ወላጆቻቸው ይዘዋቸው ከሀገር ተሰደዱ። ብዙም ሳይቆይ የሶማሊያው መንግስት ተንኮታኮተ። ብዙ ዘመዶቼ በጦርነቱ አልቀዋል ይላሉ ዲኮ ጅብሪል። ታዲያ ዲኮ ቦስተን መኖር ከጀመሩበት ጊዜ አንስተው በማህበረሰባቸው ንቁ ተሳትፎ ያደርጋሉ፣ ለስደተኞች ይሟገታሉ፣ ከአካባቢው የህግ አስከባሪ ክፍሎች ጋር ይሰራሉ፣ በማህበረሰባዊ ግንኙነቶች ስብሰባዎችም ይካፈላሉ። ዲኮ ከሁለት ዓመታት በፊት ዋሽንግተን ዲሲ ውስጥ ኃይል ተጠቃሚ ጽንፈኝነትን በተመለከተ በዋይት ሀውስ በተካሄደ ጉባኤ ላይ የቦስተንን ማህበረሰብ ወክለው ተካፍለዋል። በጉባኤው ላይ ከቀድሞው ምክትል ፕሬዝደንት ጆ ባይደን ጎን ነበር የተቀመጡት። ቦስተን ውስጥ ውድ ያልሆኑ በአቅም የሚገኙ መኖሪያ ቤቶች መስፋፋት እንዳለባቸው የሚሟገቱት ዲኮ የእሳቸው የምረጡኝ ዘመቻ የተለያዩ የቦስተን ማህበረሰቦችን እንደ ድልድይ ሆኖ እንደሚያገናኝ ነው የሚሰማቸው። በዲሞክራቲክ ፓርቲው አባልነት የሚወዳደሩት ዲኮ ጅብሪል ከተለያዩ ማህበረሰቦች ጠቀም ያለ ድጋፍ እንደሚያገኙ ተስፋ ያደርጋሉ። ፕሬዝደንት ዶናልድ ትራምፕ የጣሉት የጉዞ እገዳ ከአሜሪካ እሴቶች ውጪ ነው ብለው ዲኮ ያማርራሉ። I think the travel ban is an American. It's not the, you know, what we believe or what our value is. ከእኛ እምነት ከእኛ እሴት ውጭ የሆነ ነገር ነው። አሁን ህዝቡ ምን እየሆነ እንደሆነ ለማወቅ መጤዎች የአሜሪካ አካል መሆናቸውን ለማስረዳት መጣሩ አይቀርም። ይቺ ታላቅ ሀገር የተገነባቸው እንደ እኔ ባሉ መጤዎች ነው። በ1991 ዓ ም እኔ እድል አግኝቼ እዚህ መጣው። ሌሎችም ለመምጣት እድሉን ማግኘት አለባቸው፣ የፈለጉትም ከተማ መኖር መቻል አለባቸው ይላሉ ሶማሊያዊቱ አሜሪካዊት። ፕሬዝደንት ዶናልድ ትራምፕ የጉዞ እገዳውን ያወጡት ለዩናይትድ ስቴትስ ደህንነት በማሰብ መሆኑን ነው የሚናገሩት የጉዞ እገዳቸው ውስጥ ቁልፍ የሆነውን የፌዴራል ፍርድ ቤት ስላገደባቸው አዲስ አስፈጻሚ ትዕዛዝ በቅርቡ እንደሚያወጡ አስታውቀዋል። ፕሬዝደንቱ ትራምፕ በምረጡኝ ዘመቻቸው ወቅት ዩናይትድ ስቴትስ፣ በተለይም ሚኒሶታ ክፍለ ሀገር ስለሚኖሩ ሶማሊያውያን በተደጋጋሚ ንቀት ያዘለ ንግግር ሲናገሩ ይሰሙ ነበር። ፕሬዚደንታዊ ምርጫው ጥቂት ቀናት ሲቀሩት ሚስተር ትራምፕ ሚኔሶታ ብዙ ሺህ የውጭ ሀገር ሰው ተቀብላ ስቃያዋን አይታለች፣ ከጥፋት በስተቀር ደግሞ ምንም አልፈየዱላትም ማለታቸው ይታወሳል። ሚኒሶታ የሚኖሩ የሶማሊያ ማህበረሰብ አባላት ግን የመጀመሪያዋ ሶማሊያዊት አሜሪካዊት ኢልሃን ኦማር ለክፍለ ሀገሩ የህዝብ ተወካይ ምክር ቤት አባልነት ለመምረጥ በመብቃታቸው እጅጉን ተደስተዋል። የቦስተኗ እጩ ዲኮ ጅብሪል ሶማሊያዊት አሜሪካዊቱን የሚኒሶታዋን ኢልሃን ኦማርንና የሚኒያፖሊስ ከተማ ምክር ቤት አባሉን አብዲ ዋርሳሜን ለዚህ መብቃታቸውና የተዋጣ ዘመቻ ማካሄዳቸው የተቀሩትን ወደ ፖለቲካ ዓለም ለመግባት የሚፈልጉ የሶማሌ ማህበረሰብ አባላት የሚያበረታታ ነው ይላሉ። የተዋጣ ስራ እየሰሩ ነው። በአጠቃላይ የሶማሌ ማህበረሰብ ጥሩ ስራ እየሰራ ነው። ሚኒያፖሊስ ያለው የሶማሌ ማህበረሰብ ከሁሉም ትልቁ መሆኑን ሰዎች ይናገራሉ። ማህበረሰቡ ብዙ ነገር አከናውኗል። ሌሎቹም ከተሞች አሉት። ይህን አርአያ እንዲከተሉ አበረታታለሁ። ለመመረጥ የሚሆን በአጠቃላይ ተሳትፎ ለማድረግ በንግድ ስራም ለምሳሌ ያህል የሚኒሶታ የሶማሌ ሞል ይጠቀሳል። እንዲበረቱ በረቱ ጥሪ ያደርጋለሁ። የእነሱ ስኬት የሶማሌዎች ብቻ አይደለም፣ የአሜሪካ በጠቅላላ ስኬት ነው ይላሉ ዲኮ ጅብሪል።